በሀገሪቱ በተለያዩ ክፍሎች እየደረሱ ስላሉት የተቃውሞ እንቅስቃሴዎችን በሚመለከት የመላው ኢትዮጵያ አንድነት ድርጅት መኢአድ በጽህፈት ቤቱ ጋዜጣዊ መግለጫ ሰጠ። በዚህም ወቅት ከረጅሙ አጭሩ ዋና ጸሐፊው አቶ አዳነ ጥላሁን ያስደመጡት፦ በተለያዩ የሀገራችን ክፍሎች ህዝቦች ያነሱ ጥያቄ ተገቢውን ሰላማዊ መልስ በመስጠት ፈንታ በመንግስት በኩል ከተራ ታጣቂ እስከ መደበኛ ወታደር አሰማርቶ በአማራ አስተዳደር ሐምሌ 29 2008 ጀምሮ በተነሳው ሰላማዊ የመብት ጥያቄ እስካሁን በደረሰ መረጃ መሠረት በሁለት ቀናት ብቻ 82 ንጹሐን ዜጎች ሲሞቱ 67 ከባድ ጉዳት ደርሶባቸዋል። በኦሮሚያ አስተዳደር አካባቢ ቅዳሜ ሐምሌ 30 2008 በተደረገው ሰላማዊ ሰልፍ ብቻ ከ60 በላይ ንጹሐን ዜጎች ውድ ህይወታቸውን አጥተዋል። የሚያድ ፕሬዚዳንቱ ዶክተር በዛብ ደምሴ እና ዋና ጸሐፊው አቶ አዳነ ጥላሁን በቀረበላቸው ጥሪ መሠረት የሀገሪቱን ርዕሰ ብሔር ዶክተር ሙላቱ ተሾመን አነጋግረዋቸዋል። በይበልጥ ትኩረቱ በአዲስ አበባ ከመኖሪያ ቤታቸው ቀደም ሲል በዚህ በተያዘው በክረምት ወራት ስለተፈናቀሉት ነዋሪዎች ጉዳይ መሆኑን እና ከሁለት ቀናት በኋላም በጎንደርና በባህር ዳር በተለያዩ ምክንያቶች የተቃውሞ ሰልፍ እንደተካሄደ በቀደም ተከተል ይገልጻሉ። እኛ ብቻ አይደለንም የኢትዮጵያን ፖለቲካ ልንፈታ የምንችለው። ጉዳዩ የሚመለከታቸው በሙሉ ከመንግስት ጋር መወያየት አለባቸው። ይህ ጥሩ ጅማሮ ነው። ሌላውንም እንደዚሁ አንድ ላይ አሰባስቦ ማነጋገር ያስፈልጋል ብለን አስረድተናል እና ሌላም አስፈላጊ የሆነውን በሙሉ እኔም አቶ አሰፋም ነግረናቸዋል። ዋናው ቁም ነገር እንግዲህ እኛ ለማለት የሞከርነው የኢትዮጵያ አሁን ያለችበትን ችግር ለመፍታት የሚቻለው ሁሉም ጉዳዩ ይመለከተናል የሚል ኢትዮጵያዊ ሁሉ ተሳታፊ ሲሆን ብቻ ነው ብለን ነግረናል። ንግግር ባደረግንበት ጊዜ መጀመሪያ የተናገሩት ዶክተር ሙላቱ ናቸው። ዶክተር በዛ በቀጥሎ ተናገሩ። በተጨማሪ ዶክተር ሙላቱ ምንድነው ያሉት? እያንዳንዳችን ለሀገራችን በቅንነት ማሰብ አለብን። እኔ ርዕሰ ብሔር ስለሆንኩ ከማናቸውም የፖለቲካ አካባቢ ነፃ ነኝ። በአገር ጉዳይ እንመካከራለን። ርዕሰ ብሔር ወገንተኛ አይደለም። ለሁሉም ፖለቲካ ፓርቲ እኩል ነኝ። ጠርቼ ሁሉንም አማክራለሁ። ስለዚህ እያንዳንዳችሁ ለአገራችሁ ሰፋ ባለ ሁኔታ አስቡ። ጠርቼ የማማከሩን ነገር እገፋበታለሁ ብለ ነው የተለያየ ነው። ነገር ግን እስከ ዛሬ ተጠርተን ያደረግነው ምንም አይነት ንግግር የለም። በመንግስት ኮሚኒኬሽንና ኢንፎርሜሽን በኩል ሚኒስትሩ አቶ ጌታቸው ረዳ በዚህ ጉዳይ ላይ የንብረት ማቃጠል፣ የዘረፋ የሚመስሉ ተግባራትም ተፈጽመዋል። ይሄ መሰረታዊ ጥያቄዎች በመንግስት ላይ የሚያነሳው የህብረተሰቡ ክፍል ጭምር ያልደገፈውና የተቃውሞ ጉዳይ ነው የነበረው። ዞሮ ዞሮ በባህር ዳር የክልሉ መንግስት ኃላፊነት እንደሚወስድ አምኖ ሰላማዊ ሰልፉ ሰላማዊ ሰልፍ አልነበረም። በጦር መሳሪያ ጭምር የተደገፈ የእጅ ቦምብ የተወረወረበት እጅግ በጣም አፍራሽ የሆኑ ፍክሮች የተሰሙበት ብሎ የጸጥታ ችግር ብቻ ሳይሆን ለሰው ሕይወትና ንብረት መውደም ምክንያት የሆነ ሁከትና ብጥብጥ የታከለበት ነው የነበረው እሱም ቢሆን በመንግስት ላይ ተደጋጋሚ ጥያቄ የሚያነሱ ወገኖችም ጭምር የተከሰተበት ሁኔታ እጅግ በጣም አጥፊ መሆኑ በሁሉም ወገን የተስተዋለበት ሰልፍ ነው የነበረው። ዋናው ሕግና ሕጋዊነትን ማክበር ለድርድር የሚቀርቡ ጉዳይ አይደለም። ሕብረተሰቡም ሰላሙንና መረጋጋቱን ሲሪየስ ይወስዳል። ስለዚህ ማንኛቸውም ጥያቄዎች ሲቀርቡ ሕግና ሕጋዊነትን ባከበረ መልኩ መቅረብ እንደሚኖርባቸው ሁሉም የሚግባባበት ነው የሚሆን። ይህን መሰል ሁኔታዎች ሲፈጠሩ አስተዳደሮ ድርድርን እንደ መፍትሄ ይመለከተው ይሆን ወይ ላልኳቸው በመንግስት በኩል ህግና ስርዓትን ማስከበር ኃላፊነት ነው። ኃላፊነቱን መወጣት ዝግጁ ነው። ተገቢ የሆኑ የህዝብ ጥያቄዎች በወጉ መመለስ ስላለባቸው ሁሉም መንግስት አካላት ከህዝቡ ጋር ቀጣይ ውይይት በማድረግ ላይ ናቸው። በአሁኑ ሰዓት ሁሉም አጀንዳ ወደ ጎን በመተው በዋናነት የህዝብን ጥያቄዎች በትክክል ለመረዳት በሚያስችሉ መድረኮች በማዘጋጀት ላይ ነው ትኩረት ተደርጎ የተሰራ ያለው። ጌታቸው ተድላይ ለጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።